ከኦሮሚያ ክልልና ከኢትዮጵያ ሶማሌ ክልል አዋሳኝ ድንበር አካባቢ በተፈጠረው ግጭት የተፈናቀሉ ሰዎች ወደ 857ሺህ ይጠጋሉ። ከተጠቀሰው ቁጥር ከ120ሺህ በላይ ተፈናቃዮችን እስከ ግንቦት ወር 2010 ዓ ም መጨረሻ ድረስ በኦሮሚያ ልዩ ዞን በ11 ከተሞች ውስጥ የማስፈር ዝግጅት መኖሩን የተፈናቃዮች ድጋፍ አስተባባሪና የመልሶ ማቋቋም ኮሚቴ አባል የሆኑት ቀሲስ በላይ መኮንን ለዶችቤሌ ገልጸዋል። ተፈናቃዮቹን መልሶ ለማስፈር የተሰሩ ስራዎችን በተመለከተ ቀሲስ በላይ እንዲህ ይላሉ። በግምት እንግዲህ ምንድን ነው ወደ ትልቅ መቶ ሺህ የሚጠጋ ህዝብ ነበር። ከዚያ ውስጥ ግማሹ ከድንበር ላይ የተፈናቀሉ ስለሆኑ በፊት ኑ በኦሮሚያ ክልል ላይ ነበሩ። በጦርነቱ ምክንያት በግጭቱ ምክንያት ነው ከቀያቸው የተፈናቀሉ። ስለዚህ ወደ ቀያቸው እንዲመለሱ ተደርጓል። እርግጥ እዛም ደግሞ እርዳታ ሊደረግላቸው ዝግጅት እየደረገ ነው። የሚጎላቸው ነገሮች፣ የወደመባቸው ነገሮች አሉ። እሱም ኮሚቴ እየሰራ ነው ያለው። ሌላው ከመቶ ሀያ ሺህ በላይ የሆኑት ናቸው ቤት የሚሰራላቸው አሁን እነዚህ አሁን የሰፈሩት ሱሉልታ፣ ቡራዩ፣ ሰበታ፣ ገላን፣ ለገጣፎ፣ ብሾፍቱና አዳማ ስለዚህ በአሁኑ ማሰር የመጨረሻ ነው። እንግዲህ አሁን በግኝት ምንድን ነው? በእያንዳንዱ ከተማ መጀመሪያ አንድ አንድ ሺ አባወራ እንዲቀበሉ ነበር የተባለው ከአስራ በኦሮሚያ ክልል በምዕራብና በምስራቅ ሐረርጌ ዞኖች ውስጥና አካባቢ ማለትም በደደር፣ በጭሮ፣ በአማሬሳና በድሬዳዋ የነበሩት መጠለያዎችን እንደተዘጉም ቀሲስ በላይ ይናገራሉ። በድሬዳዋ የነበረው መጠለያ ትናንት መዘጋቱን ይፋ ያደረገው የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ በመጠለያው የነበሩ 2776 በኦሮሚያ ልዩ ዞን እንዳሰፈራቸው ገልጸዋል። ተፈናቃዮቹ የመጠለያ ቦታ ቢያገኙም አሁንም የተፈጥሮና ሰው ሰራሽ ችግሮች እያጋጠማቸው እንደሆነ ለዶችቤሌ ገልጸዋል። ለምሳሌ ባለፈው ሐሙስ ኃይለኛ ንፋስ ቀላቅሎ የወረደው ዝናብ በኦሮሚያ ልዩ ዞን በዱከምና በገላን ከተሞች የተገነቡት መጠለያ ቤቶችና ሰዎች ላይ አደጋ ማድረሱ ቀሲስ በላይ ለዶችቤሌ ገልጸዋል። በክልሉ የኮሚኒኬሽን ጉዳዮች ቢሮ ያወጣው መረጃ እንደሚያመለክተውም ዝናቡ የ314 ቤቶች ቆርቆሮ ሙሉ በሙሉ በማፍረስ ወደ 47 ሚሊዮን ብር ንብረት አውድመዋል። ከጅጅጋ ከተማ ተፈናቅለው ከመስከረም ወር ጀምሮ በዱከም መጠለያ የሚገኘው ንጉሴ ሙልሳ ስለ አደጋው እንዲህ ይላል። አደጋው የከፋ ነበረ። መቼም እንደ አመጣጡ እግዚአብሔር ያተረፈን እንጂ አመጣጡ በጣም ከባድ ነበር። ከሶስት መቶ በላይ ቤቶች ፈርሰዋል እና ተጎዱ። ሰዎችን ብዙም ይሄን ያህል የከፋ ጉዳትን ባይሆን ሰው ተጎድተዋል። በምስማር ምናምን የተወጋ እንጨት የመታቸው ሰዎች አሉ። ያን ደግሞ ያው መልሶ ወደገና ለማስራት የከተማ አስተዳደርን ቀንና ማታ እየተረባረባን አለ። በአሁኑ ሰዓት እንጨቶች ምናምን ተገዝቶ እንጨት የነቀለበት ቦታ እየተመታ ነው። ቆርቆሮን በነገ በዛሬ ቀን ውስጥ ይሰራል ተብሎ ያው እየተሯሯቶ ነው። እንግዲህ እንደምናየው ከሆነ ይሄ ጉዳይ ቶሎ ሊባት ካላገኛ በጣም የከፋ ነገር ነው። ምነ አሁንም እየዘነባ ነው። ትላንት በዝናብ ውስጥ ነው ያደራጅዙ ቤት የፈረሰባቸው በመሻራ ስብ ተጠልሎ ያለው ሰው በዚህ ሁለት ሶስት ቀን ውስጥ ሁሉም ቤቱ ተሰርቶለት ወደ ቤቱ እንደሚገባ እምነት አለ። ከጅጅጋ መፈናቀሉን የሚናገረው ደረጀ ጌታቸው በበኩሉ አሁን በአዲስ አበባ የሪፍት ቫሊ ዩኒቨርሲቲ በጎተራ ቅርንጫፍ ግቢ ውስጥ እንዲሰፍሩ ከተደረጉት ከሁለት ሺህ አባወራዎች ውስጥ 600 በግቢ እንደሚገኙና ቀሪዎቹ ደግሞ በከተማው ውስጥ በየዘመዶቻቸው ዘንድ መጠለላቸውን ገልጸዋል። ብርሃኑ ግርማ የተባለው ሌላ ተፈናቃይ ደግሞ የአዲስ አበባ ከተማ አስተዳደር የመጠለያ ቦታ እንደሚገነባ ቃል ቢገባም እስካሁን እንዳልፈጸመው ይጠቅሳል የእኛን ግን አሁን የአዲስ አበባ ከተማ አስተዳደር እንደሚሰራ ነው ከንትባ ቦታ ላይ መጥተው ካየም በኋላ እንደሱ ላይ ጥሎ ነው እነሱ ደግሞ ያው እንደፈለጉ ስራ የሌላቸው አይመስለኝ እኔ ቃል የገባልን መጀመራ በተስፋ ነው አሁን ህዝቡ እየተቀመጠ ያለው አሁን እንደውም ጠዋት ወደ ኦሮሚያ ፕሬዚዳንት ቢሮ ሄደን ነበር ህዝቡ ከእንግዲህ ከተማ አስተዳደሩ እኛ ምንም የምንጠይቀው ነገር የለም ፕሬዚዳንት ቢሮ ቅርብ ስለሆነ ራ ነው የሰፈር ነው፣ በእግር እንዳለን ብለህዝቡን እያስቸገሩ ነው። እኛ ህዝቡን አረጋግጠኝ መጀመሪያ ጠዋት ሄደን ነበር፣ ግን ልናገኛቸው አልቻልንም። ያስገቡን አልቻሉም። ሰብሰባ ገብቷል ነው የተባል ነው። የሪፍት ቫሊ ዩኒቨርሲቲ ግቢ ጠባብ መሆኑን የሚናገሩት አቶ ብርሃኑ የክረምቱን ዝናብ ለመቋቋም ያሉትን ድንኳኖች የዝናብ ሸራ ገዝቶ እንዳለበሱ ግን ደግሞ ሰው በሚተኛበት ጊዜ ዝናብ ከስር እየገባ እያስቸገረ መሆኑን አክሎበታል። ከክልሉ ባለስልጣኖች በኩል የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።